ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦ ስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልኝ። ውድ ያገር ልጆች ዞተር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዶአችን እነው ተጀምሯል። ባሳለፍነው ሳምንት ዘርፈ ብዙ ጠቀሜታ ያለውን የመሬት ምልከታ ሳተላይት መረጃ ለመሬት መራቆት ምርምር የሚሰጠውን ጠቀሜታ የሚያወሳ መሰናዶ ወደ እናንተ ማድረሳችን ይታወቃል። የመሬት መራቆት እንግዲህ መነሻው በተፈጥሮ መሬት ሊድራቁት ይችላል። ምክንያቱም መሬት በጣም ብዙ የሆነ ለውጦች ታሳያ በየጊዜው በተፈጥሮ ዝናብ አለ። ያ ዝናብ ደግሞ አፈር እንዲሸረሸር ያደረገ ከዛ በኋላ ደግሞ መሬት እንዲሸራት ያደረገ ይሄ በተፈጥሮ የሚደረግ ነገር አለት አለ። አለት በፀሐይና በውሃ በየጊዜው ሲፈራረቅበት ይደርቃል። ከዛ በኋላ ወደ አፈርነት ይቀ ይሄ ሁሉ ለውጥ ይሄ በተፈጥሮ የተካሄደ ለውጥ በዛሬው መሰናዷችን ደግሞ የመሬት ምልከታ ሳተላይት መረጃ ለአየር ንብረት ለውጥ ምርምር የሚሰጠውን ጠቀሜታ የሚዳስስ መሰናዶ እናስደምጣችኋለን። ቆይታችሁን ከኤፍም አዲስ 97 ነጥብ 1 ከምድር እስከ ሕዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። የተፈጥሮ ክስተቶች በምድር የአየር ንብረት ላይ ተጽዕኖ እንደሚያሳድሩ እሙን ነው። የዓለም ሙቀት መጨመር በዋነኝነት ሰው ሰራሽ በሆኑ ምክንያቶች የተፈጠረ እንደሆነ የሚገልጹ ዘርፈ ብዙ ባለሙያዎች አሉ። ከዚህ በተቃራኒ ደግሞ የአየር ንብረት ለውጥ መነሻው ተፈጥሮ እንደሆነ የሚገልጹ አሉ። በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በሪሞት ሴንሲንግ ክፍል ተመራማሪና መምህር የሆኑት ዶክተር ግዛቸው ካቢቴ ዓለም ላይ ስላለው የአየር ንብረት ለውጥ አጠቃላይ ሁኔታ ያስረዱናል። የአየር ንብረት ለውጥ የለም አይደለም፣ ሁለቱም ግሩፕ የለም ሳይሆን የአየር ንብረት ለውጡ አለ ግን መነሻ ወይ ደግሞ ይህንን እንዲመጣ ያደረገው ፋክተሩ ምንድን ነው? በዛ ላይ ነው ልዩነቱ። አንደኛው ግሩፕ ምንድ ነው የአየር ንብረት ለውጡ በተፈጥሮ ነው፣ መሬት ከዚህ በላይም ወቃ ነበር፣ ከዚህ በላይም ቀዝቀዛ ነበር፣ ይሄ የተፈጥሮ ውደት ነው የሚሉ አሉ። ሌላው ደግሞ አይ ይሄ የተፈጥሮ ውደት ሳይሆን ሰው ያመጣው ችግር ነው የሚሉ አሉ። ሁለቱም የየራሳቸው መከራከያ መከራከሪያ ነጥቦች አሉ። ለምሳሌ ይሄ በሰው ብዛት ነው ወይ ደግሞ ሰው አመጣሽ ነው የሚሉት ምንድን ነው? ይሄ በተፈጥሮ የሚጨምረው ሙቀት ቀስ ብሎ ነው። ይሄኛው ግን ከኢንዱስትሪል ሪቮሉሽን ጀምሮ መጨመሩ በጣም አብራት ነው። በጣም ከፍተኛ ለውጥ ነው። ያ ከፍተኛ ለውጥ ደግሞ በሰው አመጣሽ ነው እንጂ እየተፈጥሮ አይደለም ይሏሉ። ስለዚህ ዞሮ ዞሮ ሁለቱም ግሩ የአየር ንብረት ለውጡ ላይ ሳይሆን፣ መነሻው ደግሞ ምንድን ነው ይሄንን ያመጣ የሚለው ላይ ነው እና ኖርማሊ፣ ብዙ ነገሮች ይለዋወጣሉ። የተፈጥሮ ፋክተርም አለ፣ ሰው ሰራሹም አለ። ስለዚህ ሁለቱ ሲደመር ነው ይህንን ነገር በጣም ኮምፕሊኬት እያደረገ ያለው ና የአየር ንብረት ለውጡ እየቦታው አለ ማንም መካድ የማይችለው ነው እና የአየር ንብረት ለውጡ ደግሞ የተለያየ ነገር ነው። የሆነ ዓመት ላይ ድርቅ ሆኖ ሌላ ዓመት ላይ ደግሞ ጎርፍ የሚሆንበት ክይዝ አለ። ስለዚህ ይህ ሁሉ ዓለም ላይ ያለው ትልቅ አስቸጋሪ እና ከባድ ኢቭን ከመቆጣጠርም ውጭ ሊሆን የሚችል አይነት ነገር ነው እና ይሄ ከባድ አሳሳቢነቱ ማንንም አያከራክርም። ግን ዓለም የራሷን የሆነ መብት ነው ዩኒቨርሲቲ የራሱ መብት ያለው እና በራሱ ይስተካከላል የሚሉ ነው የአየር ንብረት ለውጥ መዘዝ በዓለም አቀፍ ደረጃ እየተስተዋለ ለመምጣቱ በበርካታ ምርምሮች ተገልጿል። የሙቀት መጨመር፣ ድርቅ፣ ጎርፍና ሰደድ እሳትን ጨምሮ በተደጋጋሚ በስፋት መታየታቸው ለዓለም አየር ንብረት ለውጥ አይነተኛ ማሳያ ነው። ከዚህ በተጨማሪ የዝናብ ወቅት ለውጦች በግብርናና በውሃ ሀብቶች ላይ ያለው ተጽዕኖ፣ የበረዶ ግግርና የበረዶ ንጣፍ መቅለጥ ለባህር ከፍታ መጨመር ያለው ተግዳሮት የአየር ንብረት ለውጥ በአደገኛ ሁኔታ እየጨመረ ለመምጣቱ ተጨማሪ አስረጆች ናቸው። የአየር ንብረት ለውጥ ውስብስብነቱን ለመረዳት፣ ለመከታተል፣ ለመተንተን፣ ለመቆጣጠርና ለመከላከል በሚደረገው ጥረት ውስጥ ሳይንስ እና ዘመኑን የዋጀ ቴክኖሎጂ አስፈላጊነት ይህ ነው የሚባል አይደለም። ዶክተር ግዛቸው ካቢቴ የመሬት ምልከታ ሳተላይት መረጃ ከአየር ንብረት ለውጥ ጋር ያለውን ግንኙነት እንዲህ አብራሩልናል። መሬት እና አየር ንብረት የተያዘ ነው። በዚህ ዩኒቨርስቲ ውስጥ በዘ አንድም ነገር ብቻ ነው የሚንቀሳቀስ የለም፣ የተያዘ ነገር ነው። መሬት አሁን ለምሳሌ መሬት ማለት ይሄ አፈሩ ብቻ ሳይሆን መሬት ላይ ያለው ውሃውንም፣ ዛፉንም። ለዚህ የዛፍ መኖር የአየር ንብረቱን ይለውጠዋል። የዛፍ መኖር አየሩን፣ በአካባቢው ያለውን አየር አቀዘቀሰ። ምክንያቱም ኢቫፖ ትራንስፓሬሽን ነው ይባላል። መሬት ውስጥ ያለውን ውሃ የወስድና ዛፍ ከዛ ኢቫፖ ትራንስፓር ያረጋል፣ ያ ወደ አየር ይለቃል። ያቺ ሂመዲቲውን ይቀንስና አየሩ እንዲቀዘቅዝ ያደርጋል። ከዛ በብዛት ከዛ የሚነሳው ደግሞ ወደ አየር ላይ ሄዶ ኮንደንሶ ሆኖ ክላውድ ሆኖ ዝናብ ሆኖ ይመጣል። ያ ዝናብ ደግሞ ወደ አፈር ውስጥ ይገባል። የተወሰነ ወደ ውስጥ ሰርጎ አፈር ውስጥ ይቀመጣል። ሌላው ወደ ጅረት ይገባል ዳይሬክት። ከዛው አፈር ውስጥ የገባው ደግሞ እንደገና ፕላንቶች ይቀበሉታል። ለዚህ የተያዘ ነው። ለዚህ መሬትና አየር ንብረት በጣም የተቆራኘ ነው በዚህ ልክ እንግዲህ የመሬት ምልከታ ስንል አሁንም ኤርዝ ኦብዘርቬሽን ነው፣ ጀናል የሚባለው መሬት ደግሞ መሬት እቺ ሶሊዷ ብቻ ሳያን አካባቢውን የሚጨምር ስላል፣ ለዚህ ደግሞ የመሬት ምልከታም በዛ ቢባልም አሁን በእንግሊዝኛው ዌዘር ሳተላይት የሚባላል ለመሬት ምልከታ ላንድ ኦብዘርቬሽን ሳተላይት የሚባለ ወዘር ሳተላይት የሚባል ለዚህ አየር ንብረት መረጃ የሚሰበስብ ራሱን የቻለ የራሱ የሆነ ባህሪ ያለው ሳተላይቶች አሉ። ብዙ አገሮች የራሳቸውን ሳተላይት አምጥቋል። እነዚህ ወዘር ሳተላይት የሚባሉ ከፍታቸው ከመሬት ወደ 36,000 እስከ 40,000 ኪሎ ሜትር ከፍታ ላይ ነው ያለው። ወደ ላይ በራቁ ቁጥር ደግሞ ሰፊ ኤሪያ መያዝ ይችላሉ። ሰፊ መረጃ የመሬትን አካል በአንዴ መሸፈን መቻላቸው ደግሞ ምንድን ነው? እነዚህ ከአየር ንብረት ጋር የተያዘ ነገር የሆነ በአንድ ቦታ ላይ ያለው ነገር ብቻ አይደለም አፌክት የሚያደርግ ከውቅያኖስ የሚነሳው አፌክት ያደርጋ ከተለያየ አማዞን ሬን ፎረስ ጋር የሚነሳው ሌላ አካባቢ አለም ላይ ያለው የአየር ንብረት መለወስ ስለሚችል ሰፊ ኤሪያ ወይ ደግሞ ሰፊ የመሬትን አካል መሸፈን የሚችል ሳተላይት ያስፈልጋል ያ ሳተላይት ደግሞ ከፍ ማለት አለበት ሰፊ በሌላ በኩል ደግሞ ይሄ የአየር ንብረት ደግሞ በየጊዜው ተለዋዋጭ ነው። የመሬት መራቆትንና የአየር ንብረት መለወጥን አብረንስና፣ የመሬት መራቆት ቀስ ብሎ የሚሄድ ነገር ነው። የአየር ንብረት ለውጥ ግን በየጊዜው ይቀያየራል። ለምሳሌ ወይዘር ክላይሜት ሳይሆን ወይዘር የሚባለው በየጊዜው ጠዋት የነበረውና ከሰዓት የነበረው ራሱ። ስለዚህ እነዚህ አይነት ልዩነቶችን መያዝ ስላለበት፣ በየጊዜው ደግሞ መረጃን የሚሰጥ ነው የሚያስፈልግ። ስለዚህ በባህሪ ወዘር ሳተላይት የሚባለው አንደኛ በተደጋጋሚ መረጃን የሚሰጥና ሰፊ ቦታ መያዝ የሚችል ነው። ስለዚህ እነዚህ አይነት ነገሮች አሉ። የመሬት ምልከታ ወይ ደግሞ ወይዘር ሳተላይቶች ደግሞ ከአየር ንብረት ለውጥ ጋር የሚሰጡን ጥቅሞች ብዙ ናቸው። አንደኛ ትናንትና ምን ነበረ ለውጥ አለ ሲባል፣ የአየር ንብረት ለውጥ አለ ሲባል ወይ መቀነስ ወይ ደግሞ መጨመር የሚያሳይ ናል። ስለዚህ በፊት የነበረውን አሳይቶ ከአሁኑ ጋር መጨመር መቀነሱን ማጥናት ያስችለናል። ምክንያቱም እነዚህ የመሬት ምልክታዊ ደግሞ የርዝ ኦብዘርቬሽን ሳተላይት የሚባሉ ከ60 ዓመት በፊት ጀምሮ መረጃዎቹ አሉ። ለዚህ ትናንትና ምን ነበር የሚባለውን የትናንትናውና የዛሬውን ቆም አሳይተው መጨመር መቀነሱን ማጥናት ይቻላል። ሌላው ደግሞ አሁን በየጊዜው የወዘር ፎርካስቲንግ መተንበይ ለወደፊቱ ምን ሊመጣ ድርቅ ሊመጣ ይችላል ወይ ደግሞ ጎርፍ ሊመጣ ይችላል የሚባለው ራሱ ማጥናት ይቻላል። በሌላ በኩል ደግሞ የሆነ ጎርፍ ቢከሰት ለምሳሌ ጎርፉ ምን ያክል ንብረት አወደመ የሚባለውን ማውጣት። የሆነ ጎርፍ ቢከሰት እኔን መረጃ ተጠቅመን እዛ አካባቢ ያለውን ሰው እንዴት ከጎርፉ ማምለጥ ያስችለናል የሚባለው ራሱ ይሄ ሪስክ ኤመርጀንሲ ሰርቪስ መስጠት ይችላል፣ ይህንን መረጃ ተጠቅመን ማለት ነው። በአጠቃላይ ለውጥን ያሳየናል። ለወደፊቱ ምን ሊሆን ይችላል የሚለውንም መተንበይ ያስችለናል ማለት ነው። ለምሳሌ ድርቅ ሊመጣ ይችላል፣ ጎርፍ ሊመጣ ይችላል ተብሎ ቀድሞ ከታወቀ ቢያንስ እሱ የሚያመጣውን ጉዳት መቀነስ ይቻላል ቀድሞ ለዚህ። ይህንን ደግሞ ከሳተላይት ኢሜጅ ማግኘት እንችላለን። ለምሳሌ የሰው መብዛት የአየር ንብረት ለውጡ ላይ ብዙ ጫና እያመጣ ነው። ለምሳሌ የከተሞች መስፋፋት ከተማ በተስፋፋ ቁጥር ከተማ ትናንትና ጫካ የነበረው ትናንትና የእርሻ መሬት የነበረው አሁን ከተማ ሲሆን ብዙ ነገሩን ይለውጣል። እንደኛ ከተማ በተጨመረ ቁጥር ይሄ የመኪና ይበዛል። መኪና በበዛ ቁጥር ካርቦን ዳይኦክሳይድ ማውጣቱ ይጨምራል። በዛ ላይ ጫካው ስለተቆረጠ ደግሞ ይህንን የሚወጣውን ካርቦን ዳይኦክሳይድ ደግሞ ወደ ዛፉ ከመቆየት ልቅ ወደ አየር ነው የሚለቀቀው። ይሄ ሁሉ እንትኖቹን ያመጣል ማለት ነው በፊት የነበረውን ለውጥ ያመጣል። ለምሳሌ የሙቀት መጨመር፣ ከተማ አካባቢ በጣም ሙቀት የመጨመሩ ምስጢር ይሄ ነው። አንደኛ የሰው ብዛት፣ ካርቦን ዳክሳይድ ያወጣ መኪና እንደዛ ነው፣ ፋብሪካዎች እንደዛ ያወጣሉ። ስለዚህ እንደዚህ አይነት ነገሮች አሁን የከተማ መስፋት ምን ያክል ለውጥ ያመጣል አየር ላይ የሚለው ማጥናት ይቻላል ማለት ነው። የጫካም መጥፋት ምን ያክል የአየር ንብረት ለውጡ ላይ ኢምፓክት ያመጣል የሚባለውን ነገር ማጥናት ያስችለናል። የአየር ንብረት ለውጥን በመከታተልና በመረዳት ረገድ የመሬት ምልከታ ሳተላይት መረጃ ወሳኝ ሚናን ይጫወታል። የአየር ንብረት ለውጥን ለመከላከል የመሬት ምልከታ ሳተላይት መረጃ ፋይዳውን ከፍ ለማድረግ ዓለም አቀፍ ትብብር ማድረግ ያስፈልጋል። ሀገራችን ኢትዮጵያ በዚህ ዘርፍ ያጋጠማትን ተግዳሮት ዶክተር ግዛቸው ካቢቴ እንዲህ ይገልጹታል። የተማረ የሰው ኃይል እጥረት ነው በዚህ ዙሪያ ምክንያቱም ይሄ ከቴክኖሎጂ ጋር የሚራመን ነው። በየጊዜው ብዙ አዳዲስ ነገሮች ይፈጠራሉ። ከዛ ጋር ራሳችን አብዴት ማድረግና በቂ የሰው ኃይል ይህንን መረጃ ተጠቅመው ለተለያየ ጥቅም የሚያውል ሰፊ የሰው ኃይል የለም። በየመስሪያ ቤቱ ቢታየድ ነገሩን ራሱ ከቅርብ ጊዜ ወደዚህ ነው ብዙ መስሪያ ቤቶች አሁን ይህንን ቴክኖሎጂ እያወቁ የመጡት። ቢያውቁት ደግሞ የአቅም ማነስ አለ ሁላችንም ጋር አንደኛ ይሄ ነው። ሁለተኛው ደግሞ ይሄ መረጃውን የማግኘቱ ቅድም እንዳልኩሽ በተወሰነ በነጻ የሚገኙ አለ፣ ከናሳ የሚገኙ አሉ፣ ላንድሳት ሲሪስ የሚባሉ አሉ፣ ከዩሮፒያን ስፔስ ኤጀንሲ የሚገኝ አለ። ይሄ በቂ ሆኖ አንዳንዴ ደግሞ እነሱ ከሚሰጡ መረጃ በጣም ጥልቅ የሆነ ዳታ ወይ ደግሞ በጣም ሀይ ሪዞሉሽን የሚባል ዳታ ይጎላሉ። እነዚህ በኮመርሻል የሚባሉ ናት፣ በግዢ የሚገኙ ናት። ይህንንም በግዢ የማግኘቱ እድል አንዳንዴ ሊያስቸግር ይችላል። ይህም እንደ አንድ ተግዳሮት እንደ የሰው የተማሪ የሰው ኃይል እጥረቱም ባይሆን የተሻለ ቻለንጅ አለው። ሌላው ደግሞ ይሄ በተፈጥሯቸው እነዚህ አይነት መረጃዎች ብዙ የኮምፒውቲንግ ካፓሲቲ አላቁ፣ ብዙ ትላልቅ ኮምፒውተሮችን ይጠይቃሉ። ስለዚህ ይሄ በጣም ሶፈስቲኬትድ የሆነ ሀይ ካፓሲቲ ያሉ ኮምፒውተሮች ጥረቶችም አሉ። ለምሳሌ አንዳንድ ቢሮዎች ላይ ኖርማል የሆነ ዴስክቶፕ ወይ ደግሞ ላፕቶፓቸው ላይ ብዙ ላይ ይሰራላቸውም ይችላል። እንደዚህ አይነት ነገሮችን አሁን ቻሌንጅ ብለን የምናውራቸው ማለት ነው። እና በአጠቃላይ ግን ይሄንን መረጃ ብንጠቀም የተሻለ የሚያደረግ የሰው ኃይሉ የመረጃ አቅርቦቱ እና የኢንፍራስትራክቸር ማሟላቱ እንዳለ ሌላው ትልቁ ቻሌንጅ አሁን ይሄ የመሬት ምልከታ የሚባለው ከላይ ሆኖ ነው የሚያ የራሱ የሆነ ለራሱ እጥረት አለበት። ምክንያቱም ከላይ ሆኖ ነው ይሄ አትሞስፈር የሚባል አለ። አትሞስፈሩ አፌክት ያደርገዋል። ሴንስሩ የራሱ የሆነ ኢምፓክት አለው። ስለዚህ በአጠቃላይ ከመሬት ምልከታ የምናገኘው መረጃ ትክክለኛነቱ ማረጋገጥ አለብን። ከመጠቀማቸው ትክክለኛነቱ ከማረጋገጥ አንጻር ደግሞ መሬት ላይ አሁን ግራውንድ ሰርቬይ የሚባለው መረጃ ያስፈልገናል። መሬት ላይ ሆነን የሰበሰብ ነው መረጃ ከመሬት ምልከታ ካገኘ ነው ጋር አመሳክረን ትክክለኛነቱን አይተን፣ ወይ ትክክል ካልሆነ ደግሞ ያኛውን ከመረጃ መሬት ምልከታ መረጃ የመጣውን አስተካክለን መጠቀም ነው ያለብን። እዚህ ጋም ትልቅ ተግዳሮት አለኛ ሀገር አንደኛ፣ ከመሬት ምልከታ ውጪ ከመሬት ላይ የምናገኘው መረጃ ከመሬት የምንሰበስበው መረጃ በጣም ሊሚትድ ነው። በዛ ላይ ደግሞ እነዚህ አይነት መረጃዎች የተለያየ መስሪያ ቤት ለተለያየ ጊዜ በተለያየ ሁኔታ ሰብስቦ ሊሆን ይችላል። እነዚህ አይነት መረጃዎችን ግን በቀላሉ አግኝተን ማን ምን አይነት መረጃ አለው ብለን ለማወቅ ራሱ በጣም ከባድ ነው። እኛ ሀገር ይሄ ዳታ ሼሪንግ ፖሊሲ በጣም ከባድ ነው። መኖሩንም ምናቅበት ፕላትፎርም የለም ቢኖርም ደግሞ ይህንን መረጃ አግኝተን ለተለያየ ስራ ምንጠቀምበት አስቸጋሪ ነው እንደ ተጨማሪ ተግዳሮት የሚባለው እንደዚህ አይነት ነገር ናቸው ማለት ነው እዚህ አሁን ከናሳም ከኢሳ የምናገኘውን መረጃ በቀጥታ ከኢንተርኔት ዳውንሎድ አድርገን ቀጥታ እሱኑ ራሱ መጠቀም ነው ያለው ትሬንድ ይሄ ደግሞ ትክክለኛነቱን ከማረጋገጥ አንጻር ብዙ ክፍተቶች ዶክተር ግዛቸው ካቢቴም ለተነሱ ችግሮች መደረግ አለበት ያሉትን ሀሳብ አካፍለውናል። የመሬት ምልከታ መረጃዎች እንዳልኩሽ በነጻ የምናገኛለ፣ በግዢ የሚገኙ አሉ ወይ ደግሞ አሁን በድሮን ራሱ ማግኘት የሚቻለበት ነው እና ይህንን በትክክል ለመጠቀም ለሚፈለገው ዓላማ ለማድረስ አንደኛ ይህንን መረጃ ወይ ደግሞ ይህንን ቴክኖሎጂ ጥቅሙን ሁሉ መስሪያ ቤት ማወቅ አለበት። ሁለተኛ አውቆ ደግሞ አቅም መገንባት አለበት። ይህን መረጃ በትክክል ተጠቅሞ ለሚፈለገው አላማ ለመዋል ማለት ነው እ ሁለተኛው ደግሞ እንዳልኩሽ ነው። ይሄ የመረጃ መለዋወጡ ሲስተሙ በቃም መሻሻል ያለበት እና በዛ ዙሪያም የመረጃ መለዋወጡ ቀላል ቢሆን ጥቅሙ ሁሉም መስሪያ ቤት ወይ ደግሞ ሁሉም ባለድርሻ አካላት ቢያውቁ ይህንን የመጠቀሙ ፍላጎት ቢያሳድሩ በራሳቸውም በተለያየ መንገድም ራሳቸውን ብቁ አድርገው ተጠቅሞ መረጃዎችን በቀላሉ የሚገኝ ከሆነ ደግሞ ለሚፈለጉ አላማ ማውላን እንደሚቻል። ብዙ ጊዜ አሁን የመሬት ምልከታ ወይ ደግሞ ጀነራል የኤዝ ኦብዘርቬሽን ሳተላይት ወይ ደግሞ ላንድ ሪሞት ሴንሲንግ ሲባል ትክክለኛነቱ መረጋገጥ እንዳለበት አሁን ብዙ ሰው የሚረዳው በቃ ሁሉ ነገር ከመሬት ምልከታ ወይ ደግሞ ከሪሞት ሴንሲንግ የሚገኘው ትክክለኛ ነው ብሎ የማመንና የማሰብ ነገር ያለውና በብዙ ነገሮች የዳታውም ትክክለኛነት ሊበላሽ ስለሚችል ዳታውን መጀመሪያ ትክክለኛነቱን አረጋግጠን መስተካከል ያለበትን አስተካክለን ነው ለሚፈለገው ዓላማ መጠቀም ይቻለው የሚለውም እንጨም። ውድ አድማጮቻችን፣ የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት በአዲስ ርዕሰ ጉዳይ እንገናኛለን። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም፣ በማቅረቡ ከእናንተ ጋር ቆይታ ያደረግኩት ደግሞ እኔ ሰብስቤ ኃይሉ ነኝ። ከሌሎች የኢቢሲ ኤፍኤም አዲስ 97 ነጥብ አንድ ዝግጅቶች ጋር መልካም ቆይታን እንመኛለን። እስከ ሳምንት ቸርን ሰንብት። ምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ